Voice of America በኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ፕሬዚደንት የተመራ ከፍተኛ የልኡካን ቡድን ዛሬ ከኤርትራ ሰራተኞች ማህበር ኮንፌዴሬሽን ጋር አስመራ ውስጥ ስብሰባ አካሂዷል። የስብሰባውን ዝርዝር ብርሃነ በርሄ ከአስመራ ልኮልናል። መክፈቻ ስነ ስርዓት ላይ የኤርትራ የሰራተኞች ማህበር ኮንፌዴሬሽን ዋና ጸሐፊ አቶ ተከስተ ባይረ ባሰሙት ንግግር በሁለቱ ሀገራት መካከል የተፈጠረው የሰላም ስምምነት ለቀጠናው ሰላም ትልቅ ሚና እንዳለው በመጥቀስ የሁለቱ ሀገራት ሰራተኞች ማህበር ግንኙነታቸውን በማጠናከር በግጭቱ ሳቢያ የተጎዱ የህብረተሰብ ክፍሎችን በማስተማርና በማሰልጠን የተሻለ የኑሮ ሁኔታ እንዲኖራቸው በጋራ መስራት እንዳለባቸው ኃላፊነት የሚያሸክም እንደሆነ ገልጠዋል የኢትዮጵያ የሰራተኞች ማህበር ኮንፌዴሬሽን ዋና ፕሬዚዳንት አቶ ካሳሁን ፎሎ በበኩላቸው የጉብኝቱ ዋና ዓላማ ከወንድምና እህት የኤርትራ ህዝብ ጋር ለመተዋወቅና በሁለቱ አገራት መሪዎች የተደረሰውን የሰላም ስምምነት በህዝብ ለህዝብ ግንኙነት በማጠናከር ከኤርትራ የሰራተኞች ማህበር ኮንፌዴሬሽን ጋር በሁለቱ አገራት መካከል እና በአፍሪቃ ቀንድ ስላለው የጋራ ግንኙነት ለመነጋገርና ለመወያየት እንደሆነ ገልጠዋል አቶ ካሳሁን ፎሎ አክለው በቀጣይ በሁለቱ አገራት የሰራተኞች ማህበር ስለሚደረገው የጋራ ግንኙነት አስመልክተው የተያዙ እቅዶችን ዘርዝረዋል። እንደ ሰራተኛ ማህበር እኛ ደግሞ ምን እንሰራ ብለን ዲፌንድ ባሉ ሰሞኖች ላይ ፖለቲክ የሚነጋገር ደረጃ በቅርብ ይሄንን ደግሞ ለማስራት እስከዚያ እና በቅርብ ተገናኝተን የመግባቢያ ሰነዶችን የምንፈራረምበት ሁኔታ እናመቻቻለን። ሌላው እንዴት ነው ሰራተኛ ማህበራት በአፍሪካ አንድ ላይ አንድ ነው አንድ የራሳቸው ድርጅት ፈጥረው ሊነጋገሩ የሚችሉት የሚለውም ደግሞ እግረ መንገዳችን የምናመቻች ይሆናል። የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ዋና ፕሬዚደንት አቶ ካሳሁን ፎሎ በመጨረሻ የኤርትራ የሰራተኞች ማህበር ኮንፌዴሬሽን በተመሳሳይ መልኩ በኢትዮጵያ ጉብኝት እንዲያደርግ ጥሪያቸውን አቅርበዋል። ሁለት ሴቶች የሚገኙበት አርባ አራት አባላትን ያቀፈው የኢትዮጵያ የሰራተኞች ማህበር ኮንፌዴሬሽን ሰማኩ ከፍተኛ የልኡካን ቡድን ምጽዋንና ሌሎች የልማት ቦታዎችን ተዘዋውሮ ጎብኝቷል። በሰማኮ ፕሬዝደንት የተመራው የኢትዮጵያ ከፍተኛ የልዑካን ብድን በኤርትራ ከመስከረም አንድ እስከ መስከረም አምስት ያደረገውን ይፋዊ የሥራ ጉብኝት ጨርሶ ነገ ወደ አዲስ አበባ እንደሚመለስም ታውቋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ